ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ታንግራ የሚያጋባል ነበረ መጀመሪያ እንደው ኢንተርቪ እያደረግኩኝ ነበር። መጀመሪያ ይሄ ነገር የተጀመረው በአዳማው የአሜሪካ ድምፅ ዘጋቢ ሙክታር ጀማል ላይ ማንነታቸው ያልተገለጸ በቡድን የተሰባሰቡ ሰዎች ጥቃት ፈጸሙበት። ባሌሮቤና ሞጆና አዳማ አካባቢ በከተሞች ላይ ከክልሉ የጸጥታ ኃይል ጋር በጋራ ሰራዊት ወደዛ ቦታ ላይ ተንቀሳቅሶ እንዲያረጋጋ፣ ሌላው እነዛ የተዘጉ መንገዶችንም በየቅርብ አካባቢ ካለው ሰራዊት ወደ ክልሉ የጸጥታ ኃይል ጋር በጋራ ሆነው ስራ እንዲሰሩ ታዞ ወደው ትእዛዙን ተቀብሎ ሄዶ፣ ቀደም ብለን ያሰማ ናችሁ ጥቃቱ የተፈጸመበትና በሕክምና በመረዳት ላይ የሚገኘው ዘጋቢያችን ሙክታር ጀማልንም ድምፅ ነው የሰማችሁት። በዕለቱ አቢይ ርዕስ ዝርዝሩን ይዘናል። አሁን ርዕሰ ዜናዎቹ፣ ግጭቶች ሲካሄዱባቸው በቆዩት የኦሮሚያ አካባቢዎች ሰላም እየወረደና መንገዶች እየመነጋገር የኢትዮጵያን የግብፅንና የሱዳን የውጭ ጉዳይ ሚኒስትሮችን እንደጋበዘ ተዘግቧል። በኢትዮጵያና በካይሮ መካከል ያለውን ውጥረት ለማርገብ ነው ተብሏል። ጤና አስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች ታያችን ጋር አስተናጋጆች አሉ። አከበደና አዳነች ፍሳየንን ከብርሃን ኃይሉና ከስርጭት መሐንዲሱ ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜና ግጭት ሲካሄድባቸው በቆዩት የኦሮሚያ አካባቢዎች ሰላም እየወረደና መንገዶች እየተከፈቱ መሆናቸው ታውቋል። የሀገር መከላከያ ሰራዊት በክልሉ ጥያቄ መሰረት በኦሮሚያ ክልል ሰላምና ጸጥታን ለማስከበር መሰማራቱ የሀገር መከላከያ ሰራዊት እንዳስታወቀ ተገልጿል። የሀገር መከላከያ ሰራዊት የኢንዶክትሪኔሽን ዳይሬክተር ሜጀር ጀነራል መሐመድ ተሰማ በገለጹት መሰረት ከሰሞኑ የመንገድ መዘጋት ችግር ያጋጠማቸው የኦሮሚያ ክልል አካባቢዎች አርሲ፣ ፊቼ፣ ሐረርጌ፣ ሻሽመኔ ከአሶሶና ሮቢ ሰራዊት ተሰማርተውባቸዋል። ከመንገድ መዝጋት በተጨማሪ የጸጥታ መደፍረስ የተስተዋለባቸው አምቦ፣ ቢሸፍቱ፣ ሞጆ፣ ሻሽመኔ፣ አዳማና ባሌ ሮቢ እንዲሁም ድሬዳዋና ሐረር የኢፌድሪ የሀገር መከላከያ ሰራዊት ለጸጥታ ማስከበር የተሰማራ የተሰማራባቸው መሆኑ ተገልጿል። የአገር መከላከያ ሰራዊት በክልሎቹ ጥያቄ መሰረት በአካባቢዎቹ መሰማራቱን የገለጹት ሜጀር ጀነራል መሐመድ ተሰማ የአካባቢዎቹ ሰላም እስከሚወርድ ድረስ እንደሚቆዩም ተናግረዋል። ማዕከላዊ ጎንደር የተወሰኑ አካባቢዎች ሰራዊቱ እንደተሰማራ ተገልጿል። ሁኔታዎች ሙሉ በሙሉ ሲረጋጉና ትዕዛዝ ሲሰጠው ብቻ እንደሚወጣም ጠቁመዋል። ዜናው የተገኘው ከሀገር ውስጥ የመገናኛ ብዙሃን ነው። የትራምፕ አስተዳደር በኢትዮጵያ ሮች እንደጋበዘ ተዘገበ። በኢትዮጵያና በካይሮ መካከል ያለውን ውጥረት ለማርገብም የታለመ መሆኑ ተነግረዋል። ሰለሞን አባተ ዝርዝሩን ይዟል። አሜሪካ ድምፅ ዘንድ የደረሰውን የዋይት ሀውስ የጥሪ ደብዳቤ ለሦስቱ ሀገ ይናገራል። ደብዳቤው የተላከው ከአራት ቀናት በፊት ጥቅምት አስር እንደነበረም ተገልጿል። የዓለም ባንክ ቃል አቀባይ ለቪኦኤ በሰጠው መልስ ሦስቱም ሀገሮች ኢትዮጵያ፣ ግብፅና ሱዳን ሙሉ በሙሉ አሉበት ይሳተፋሉም በሚል እምነት የባንኩ ፕሬዚደንት ማልፓስ የመሳተፍ ዕቅድ አላቸው ብሏል። ግብፅ አብዝታ ለምትወተውተው የሦስተኛ ወገን በጉዳዩ መግባት ፈቃደኛነቷን ፈጥና ማሳየቷና የስብሰባውን ግብዣም መቀበሏን ገልጻለች። ስብሰባው የተጠራው ለፊታችን ጥቅምት 26 የዛሬ 12 ቀን በወዲያኛው ረቡዕ ነው። አንድ የትራምፕ አስተዳደር ከፍተኛ ባለሥልጣን ለቪኦኤ በሰጡት ቃል የግብፅ ፕሬዚደንት አብዱልፋታህ ኤልሲሲ ለሰባ አራተኛው የተባበሩት መንግሥታት ድርጅት ጠቅላላ ጉባኤ ኒውዮርክ ተገኝተው የነበረ ጊዜ ፕሬዚደንት ዶናልድ ትራምፕ ጣልቃ ገብተው በታላቁ ሕዳሴ ግድብ ጉዳይ ላይ እንዲያደራድሩ ጠይቀዋቸው እንደነበረ ፕሬዚደንት ትራምፕ ኃላፊነቱን ለገንዘብ ሚኒስትራቸው ምኑችን መስጠታቸውን እንደገለጹላቸው ተነግሯል። የዩናይትድ ስቴትስ የውጭ ጉዳይና የሌሎች መንግስታት ሰጥ ገባዎች የሚከታተልበት የጥበቃና የውሃ ቢሮ ቢኖረውም የአሁኑ የአባይና የህዳሴ ጉዳይ ግን ላለፉት ስምንት ዓመታት ሲከታተለው ከቆየው ከውጭ ጉዳይ መስሪያ ቤቱ እጅ ውጪ መሆኑን እንደሚጠቁም ባለሥልጣኑ አክለው ገልጸዋል። ኢትዮጵያና ሱዳን ግብዣውን ስለመቀበል አለመቀበላቸው። ዩናይትድ ስቴትስ ነው ተብሎ የተጠረጠረ የአየር ድብደባ በፑንትላንድ ክልል ያለውን የዳዕሽ ጽንፈኛ ቡድን ሰፈር መጥቷል ሲሉ የአካባቢ ነዋሪዎች ተናግረዋል። አራት የሚሆኑ ሚሳይሎች የአሜሪካ ነው ተብሎ ከሚጠር በተባለ መንደር አጠገብ አንድ ተራራማ ቦታን መምታታቸው ተገልጿል። መጀመሪያ ላይ በተራራማ ቦታ አካባቢ የሚበራ አውሮፕላን ድምፅ ሰማን፣ ከዚያም በየ15 ደቂቃዎቹ ልዩነት አራት ከባድ ምቶች ሰማን፣ በመጨረሻም ጥቅጥቅ ያለ ጥቁር ጭስ ከተራራዎቹ መውጣት ጀመረ ሲሉ እማኞች ተናግረዋል። የፑንትላንድ የደህንነት ባለሥልጣኖች በአሜሪካ ድምፅ ለቀረበላቸው ጥያቄ ወሬውን ሰምተናል ነገር ግን በማጣራት ላይ በመሆናችን ለመናገር አንችልም ብለዋል። የቦትስዋናው ፕሬዚዳንት ከአፍሪቃ እጅግ የተረጋጉ ከሚባሉ አገሮች አንዷ የሆነችውን ሀገራቸውን እንዲመሩ እንደገና ተመረጡ። ሞክዌትሲ ማሲሲ የአገሪቱን ለአምስት ዓመታት ለመምራት እንደገና ተመርጠዋል ሲሉ ዋናው ዳኛ አስታውቀዋል። የቦትስዋና ዲሞክራሲያዊ ፓርቲ አገሪቱን እንደ አውሮፓውያን ህዝብን አቆጣጠር ከ1966 ዓ.ም ከብሪታንያ ቀኝ አገዛዝ ነጻ ከወጣችበት ጊዜ አንስቶ የአገሪቱ ዲሞክራሲያዊ ፓርቲ የአልማስ ሀብት ያላትን የደቡብ አፍሪካዊቱን ሀገር ሲገዛ ቆይቷል። በአሁኑ ምርጫ ግን በአንድ ጥላ ስር በተሰባሰበው በተቃዋሚ ፓርቲ ጠንካራ ፈተና ገጥሞታል ነው የተባለው። የዩናይትድ ስቴትስ በአሁኑ ወቅት በ ምስራቅ ሶሪያ ያሉትን ሀይሎቿን ታጠናክራለች ተብሏል። ዩናይትድ ስቴትስ ይህን የምታደርገው አብዛኞቹን ወታደሮቿን ከአካባቢው እያስወጣች በተደራሽነት እንዳይኖረው ለመከላከል ደር አልዙር ላይ ያለውን ቦታችንን የማጠናከር እርምጃ እየወሰድን ነው፣ ዝርዝሩን አልናገርም ሲሉ የአሜሪካ መከላከያ ሚኒስትር ማርክ ኤስፐር ተናግረዋል። የሩሲያ ወታደራዊ ፖሊስ ኃይሎች ሶሪያን ከቱርክ ጋር በሚያዋስነው ድንበር ባሉት ከተማዎች ላይ ዛሬ ጥበቃ ጀምረዋል። የሩሲያ ወታደሮች መኪኖችን ከኩርድ ኃይሎች ጋር ሆነው በሰሜን ምስራቅ ሶሪያ አካባቢ በሚገኙ በርካታ ከተሞች ጥበቃ እያካሄዱ መሆናቸውን የአካባቢው ጋዜጠኞች ለአሜሪካ ድምጽ ተናግረዋል። ይህ የሆነው የሩሲያው ፕሬዚዳንት ቭላድሚር ፑቲንና የቱርኮቻቸው ረጅብ ታይብ ኤርዶዋን ቱርክ በቱርክ ዲሞክራሲያዊ ኃይሎች ላይ ስታካሄድ የቆየችውን ጥቃት እንድታቆም ስምምነት ከተደረሰ በኋላ ነው። ከኩርዶች የሚመራው ውህደት በዩናይት መዲና ባግዳድ ጸረ መንግስት ሰልፍ ቀጥሎ ቢያንስ ሁለት ሰልፈኞች እንደተገደሉ ባለሥልጣኖች ገልጸዋል። የጸጥታ ኃይሎች በብዙ ሺዎች የሚቆጠሩ የተቃውሞ ሰልፈኞችን ከፍተኛ ጥበቃ ከሚደረግበት አረንጓዴ ቀጠና ከተባለው ቦታ ለመግፋት ሲሞክሩ እምባስ መጭጋዝ ተጠቅመዋል። የተቃውሞ ሰልፉ ባለፈው ሳምንት ለሳምንት ያህል የተካሄደ ሰልፍ ሁለተኛ ዙር ሲሆን የሙስና መስፋፋትና ስራ አጥነት እንዲያበቃ የፖለቲካ ስርዓቱም እንዲለወጥ እየጠየቁ ነው። አድማጮች የምሽቱ ዜናችን እዚህ ላይ ያበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ፍስሃዬንን በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22፣ በ25ና በ31 ሜትር ባንዶች በአጭር ሞገድ በአሐዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሠረት ቀዳሚው የዕለቱ አብየርስ ነው። አዳማ ከተማ ውስጥ በተካሄዱ ግጭቶች የዘጠኝ ሰው ይህብረው። የአሜሪካ ድምፁ ዘጋቢ ሙክታር ጀማል ቀደም ብለን በመግቢያችን እንደገለጽ ነው እዚያው አዳማ ውስጥ ሳለ ጥቃት ተፈጽሞበታል። ሰለሞን አባተ ማምሻውን ሙክታርን አነጋግሮ ተከታዩን አሰናድተዋል። ሄሎ ሙክታር፣ ይሰማል? ሙክታር ደህና ነኝ። በምን ሁኔታ ነው የምትገኘው? ሙክታር አሁን እንዴት ነው? ምን ይሰማሃል? በድንጋይ የተመታሁት ጀርባና ጭንቅላቴ ላይ በጣም ይሰማኛል። ከንፈሬ አካባቢ የተሰነጠቀ አለ። እሱ ሰርጀሪ ተደርጓል። የት? ከንፈሬ የታችኛው ከንፈሬ የተሰነጠቀ አለ። እሱ ሰርጀሪ ተሰርቶ ተሰፍቷል። ጭንቅላቴ ሁለት ቦታ ነው የተፈናካከረው። የምናዝነው በእኛ በኩል በደረሰብህ አደጋ ምን አይነት ነው እስቲ አሁን እየተደረገልህ ያለው ሕክምና፣ የት ነው ያለኸው መጀመሪያ ነገርኝ። አሁን አዳማ ጀነራል ሆስፒታል ሚዛል ነው ያለው። ሁሉንም ነገር ምርመራ አድርገዋል ደም ጭንቅላት ውስጥ አለመፍሰሱን ኤምአርአይም በሲቲ ስካንም ብሬን ሲቲ ስካን ሁሉንም ነገር አይተዋል እና ሪስክ የለውም የተወሰነ ቀጥቀጦ እስከሚድም ብቻ ነው ያሉት። ስለዚህ ወደ ውስጥ የደም መፍሰስ እንደሌላ አረጋግጠዋል እንደሌላ አረጋግጠዋል። እዛ ኤም አር አይም በምሬልኝ ከከንፈርህ ሌላ ከላይ ያለው ስፒች ነው። በሌላ ነገር ነው የሚያያይዙት የፈለከቱን ራስ ላይ ማለት ነው። አናቴ ላይ ማለት ነው። አናቴ ላይ ያለውን በሌላ ነገር ነው የሚያያይዙት። ሌላኛው ደግሞ ይሄ ወገብ አካባቢ ሙሉ ሰውነት ላይ ያለ በቃ የመድቀት ስሜት ነው የሚሰማኝ በጣም ቅጥቅጥ። ምክንያቱም ድንጋይ እንደ በረዶ ነበር የሚሆን ነው ብዙ ደም ፈሰሰ? አዎ ደም እዛ ፈሰ ነበር። እንዴት ወደ ሆስፒታል መድረስ ቻልክ? ምንድን ነው የተደረገልህ የመጀመሪያ እርዳታ? ሆስፒታል ሌላ እዛ አካባቢ ክሊኒክ ሊወስዱ ነበር። እኔ አልፈልግ የሚባው ይሻለኛል ብዬ መሰረታዊ ሕክምና ስላሉ ወደ አዳማ ጄኔራል ሆስፒታል የሚባለው መጣሁ። ጥሩ ነው አሁን ከጠዋቱ አሁን ይሻለኛል። በዚያ ጊዜ ህሊናህን አልሳትክም ነበረ ወይስ አጋጥሟል? በአጠቃላይ በዚህ ድብደባ ውስጥ እንደዚህ ህሊና የመሰዓት አጋጣሚ? አዎ፣ የተወሰነ ደቂቃ የት እንዳለው ምን እየሆነ እንደሆነ አላቅም ነበር። ምክንያቱም ከላይ የሚወርደው ውርጅብኝ በጣም ግራ የሚያጋባም ነበረ። የመጀመሪያ እንደው እንተን የኔ ተዘርቤ ሰማለ አንዱ ዋሌት ምናምን ከኪስ ብር ምናምን ሊወስዱ ዋሌት ስላወጡ እስቲ ቪኦኤ ከሆነ ለምን መታወቂያ ላታይ ምናምን ይላል። መታወቂያ ሲያወጡ የቪኦኤ መታወቂያና ብረካስ ባለ ስልጣኔ የሚሰጠን መታወቂያ አይቶ ቪኦኤ ነው በቃ አደብድቡት ብለው ነው የታዝ እ እስቲ እንዴት ተፈጠረው? መጀመሪያ ይሄ ነገር እስቲ አጫውተኝ ሙክታር። መቼም ይሰማኛል ያለህበት ሁኔታ ህመም ላይ ነው ያለኸው፣ ግን አንተ የምታገለግላቸው አድማጮቻችን ማወቅ ይፈልጋሉ ያለህበትን ሁኔታና ምንድን ነው ውስጥ የተፈጠረው? እንዴት ተነሳ ነገር ሁሉ ትላንትና ንም ጨምሬ ከአዳማ ያለውን ተቃውሞውንም እየዘገብንበት እና ያልደረስንባቸው ትላንት ያልዘገብናቸው የሰው ሞቶች ነበሩ። እሱንም ሆስፒታል አካባቢ ያሉትንም እሱን ለማየት ነው ጠዋት በኢትዮጵያ አቆጣጠር ሁለት ሰዓት አካባቢ ከቤት የወጣሁት። ከዛ አንድ ሰው ሞተበት የተባለበት አካባቢ ወጄ ይሳ ይዘው እየወጡ ነው አስክሬን ይዞ የሚወጡትም እዚያው ሰዎች አነጋገርኩኝና አይቻለሁ። ሲገደሉ የሚልን አይደለው ኦቤን ማለት ፈልገው ነው መሰለኝ። ረበረከቱ ነቶሩት የሚባለው ሚዲያ ተቋም ለመንግስት እሱ ነው በብዛት እዚህ አዳማ አካባቢ የሚታወቀው። ብዙ ጊዜ ሌላ ሚዲያ ብዙም ሰው እንትን ስለማይል፣ ጋዜጠኛ ሲያዩ ብዙ ጊዜ እንደዛ ነው የሚባለው እዚህ አካባቢ። ኦቤን አይደለውም እኔ ወይም ላለ በጣም በጋ የሚወርድብኝ ድንጋይ ብዙ ነበር፣ ግጫ ብዙ ነበር። በጣም ብዙ ምቶች አሉ። በዛ መሀል ንብረቶች በሙሉ የተቀረጽበት የነበረው አይፎን ማራንተ ዙመር የሚባለው የያዝኩት የቀ- የእንትን ብቻ አይደለም፣ ግማሹ ንብረት ነው የሚፈልገው። ለምሳሌ ትልቁን አይፎን የምቀርጽበትን ከኪሴ ሲለ- እየወሰደ ሮጥ ሲሄድላ አይዋል ነቱ ነው ብሎ ከዛ እኔ ወይ እነሱ እንደሚቀሩት አይነት ሚዲያ መሆኑን ማረጋገጫ ሊኖራቸው በህይወት የሚያልኖር ሚዜ ነው የሚያስበው። ለነገሩ አይዲ በማለታቸው ለነገሩ ቪኦኤም ሆነ ማንም ሆነ ጋዜጠኛ ስራ ላይ እያለ እንዲህ አይነት ጥቃት መፈጸም እንዴት አይነት ለህሊና የወረደ ነገር እንደሆነ መቼም ማንም መገመት አያዳግተውም። ነገር ግን እዛ አካባቢ ይሄንን ጥቃት ያደረሱብህ ሰዎች ስንት ይሆናሉ? በጣም ብዙ ናቸው። እኔ ቢያንስ በቀጥታ እኔ ላይ መጥተው የወረዱብኝ ከሀምሳ እስከ መቶ ይሆናሉ። የእርግጠኛ ምት ይዘው የሚሄደው ነው የተጠነቀሰብኝ ግማሹ። ምክንያቱም ከጎን የነበሩ ኢንተርቪው ሳደርግ የነበረው በጣም የሚገርመው ነገር ደግሞ እዚያ ኔ ከተደበደግኩበት ሁለት መቶ ሜትር አይሆንም መከላከያ ሰራዊት ስናይተሩ ላይ ዞነ ኩችም ምንም ሊከላከሉልኝ ልኝ አልቻሉ አልደረሱልህም የጸጥታ ሰዎች ፖሊሶች እነዛ ያልካቸው ወታደሮች እንደሆኑ ማንም አልደረሰልኝ እ ከዚያ ወዲህ ራሱ ጓደኞቼ ያለውን ነገር ሄደው ሪፖርት አድርገ የጠፋበትን ንብረት ምናምን ብለው መክሩ ብዙም ሊበቁ ዘቀጠረ ያለ እዛ ጋር ያሉ መከላከያዎች ራሱ ሁለት መቶ መስራ አሉ እያዩ ነበር ይሄ ሲፈጸም አምናሹር እኔ ከዛ በኋላ የ ነው ብለው ትላልቅ ሰዎችን መጥተው እኔ ከወደግኩበት አንስተውኝ እቃዩስ ዬ መታወቂያ የለም ምናምን ሰምቲንግ አሉኝ። ከዚያ ነው ዘርስ እንዲህ ቁጭ ብለዋል። መከላከያ ሆስፒታል ያደረሰህ ማን ነው ለመሆኑ? እነዛው ድብደባ ላይ የነበሩት ሰዎች ናቸው ወይስ ሌሎች መጡልህ? እናደረሱ አይደለም መናገር እራሱ አልችልም ነበር። አጎቴ ነበረ ጠዋት አብረን አድረን የወጣሁት ያሲን ተማም የሚባል አጎቴ ጋር ደወልኩኝ። ና ተመጥቼ ድቅ ያለው ብቻ ነው ያልኩት፣ መናገር አልቻልኩም። ሌላ ዝርዝር ሰፈሩን ብቻ ነገርኩት። ወዲያውም እሱ መጣና ከዛ ወደ ስቃለስተ ከዛ አንተ ከወደክ በኋላ ደብዳቤዎቹ ጥለው ሄዱ፣ ከአካባቢው ደብዳቤዎቹ ከዛ ነው ሲሉ ለሁለት ተካፈሉ። ትላልቅ ሰዎች በተለይ ድሮ ቆመው የሚያየውም የጋዜጠኛ መሆኑን ያረጋግጡ መከላከል ጀመሩ ሰዎቹ ሲከፋፈሉ ይደበድቡ የነበሩት እዛ ጊዜ ታውቃቸዋለህ ለመሆኑ እነማን እንደሆኑ እነዚህ ሰዎች ጀማል ሰፈር የሚባል ጀማል መዛዘን የሚባል ሰፈር ነው ያለው እዛ ወደ ስላሴ ቤተክርስቲያን የሚወስድ መንገድ ነው እሱን እዚ አካባቢ ያሉ የሰፈር ልጆች ናቸው ሰላሞች በኋላ መጥተው እዛው አውሮ የነበሩት የሰፈር ልጆች መሆናቸውን በጣም ያውሮ ነግን እዛ ማንነታቸውን ለይ ይቻላል። አሁን ባለህበት ሁኔታ ስለ ደህንነትህ ምን ታስባለህ? የጤና ማለት ሳይሆን በአጠቃላይ ያለው ሁኔታ ሌላ ጥቃት ሊደርስ ይችላል፣ እንደዚህ የሚል ስጋት አለህ? ጥበቃ ይደረግልሃል? እዛ አካባቢ እ አይተን ነው። እኔ የተለየ ስጋት የለኝም ምክንያቱም ከማንም ጋ ምንም እንትን የምለው ነገር የለኝም። በእርግጠኛነት ቪኤ ነው ከተባለ በኋላ ምክታል ስለመሆኑ የሚያወቁ ሊኖሩ ይችላሉ። ሲከላከሉ ልኝ ራሱ ጀመር እንደ ድርጅትም እንደ ግለሰብም ይሆናል። በፊትም የሚያስጠቃ ነገር ምንም ስለማይኖር በዛ በኩል በድር ምነት ብዛት ኖረኝ ማቅም ወደፊትም አይኖረኝ። አሁን ምን ይሰማሃል? ሰውነትህ ህመም ያለባቸው አካባቢዎች እዚህ ሀገር አቆጣጠር ወደ ሶስት ሰዓት አካባቢ ነው የነገር የተሰሰሙ። ጠዋት አስራ ሁለት ሰዓት ሆኖ ማለት ነው። አሁን ሰዓት አንድ ሰዓት ነው። ኦልሞስት ወደ አስር ሰዓት አካባቢ ማለት ነው። አስር ሰዓት አካባቢ ሆኗል። አሁን ማደንዘዣ እየለቀቀ ሲመጣ ጭንቅላቴ የተሰነካከተ ቦታ፣ በገቢ ምናምን በድንጋይ ምናምን የተመታ ቦታ፣ ሁሉም ቦታ ማደንዘዣ ሲለቀም ያመኛል። እናም ሲጀምር ማደንዘዣ የጎኛል ድብነ ወይ ስ ንኪላል ማለት ነው። በመመከላከያ ሙክታር ቶሎ እንድታገግም ቶሎ እንድትድን እንመኛለን። በእኛ በኩል መላ ባልደረቦችህ አብረንህ ነው ያለነው። በጣም ነው ያዘን ነው በደረሰብህ ሁኔታ። ከአሜሪካ ድምፅ ዋና ዳይሬክተር ጀምሮ እስከ ሁላችንም በጣም ነው ያዘን ነው የተሰማን ያለህበት ሁኔታ። ቶሎ እንድታገግም እንመኛለን። በጣም እናዝናለን። እንከታተልሃለን በቅርብ ደን አምሾን ሰሎሞን እናመሰግናለን። አዳማ ዛሬ በተሻለ ሁኔታ እንደምትገኝ ተገልጿል። አዳማ ከተማ ውስጥ አሁን ባለው ሁኔታ ላይ አንዳንድ ነዋሪዎችና የከተማይቱን አስተዳደር ያነጋገረው ዘጋቢያችን ገልሞዳዎች ደግሞ ቀጥሎ የሚቀርበውን ዘገባ ልኮልናል። የአዳማ ከተማ ነዋሪዎች የከተማይቱ የጸጥታ ሁኔታ ሰሞኑን አስቸጋሪ መሆኑን ተናግረዋል። አንድ ስማቸው እንዲገለጽ ያልፈለጉ ነዋሪ ትላንትና ዛሬ የነበረውን ሁኔታ እንዲህ አስረድተዋል። ትላንትና በአዳማ ከተማ ውስጥ የነበረው ሁኔታ በጣም የሚያሳዝን ነገር ነው። የተለያዩ ተቋማትም ዝግ ነበሩ። ምንም አይነት የስራ እንቅስቃሴዎችም አልነበሩም። ሆስፒታሉ ዙሪያ ስለነበርኩ ዛሩ አካባቢ ማለት ነው ሰዎቹን ላ የሚሰጡ ሰዎች ላ እንዳይታከሙ ሰው ላ እንዳያገኙ ከውጭ ቆሞ የተደራጀ ኃይል ይሄን ነገር የሚከለክል ኃይል ነበረ። ኃይል ደግሞ ነገር የታጠቀ ኃይልና ሙሉ በሚባል ደረጃ እንግዲህ ተዘጋጅቶ የመጣ ኃይል ነው። ግጭቱ በሰላማዊ ሰልፍ ላይ የነበሩ ወጣቶችና ተደራጅተው ጥቃት አድርሰዋል በተባሉ ቡድኖች መካከል መፈጠሩንም አክለው ያብራራሉ። ትላንት በአዳማ ከተማ ፍራንኮ መብራት ኃይል፣ እንዲሁም በከተማዋ ጠረፍ አካባቢ ጥቃት ሲያደርሱ እንደነበረ ገልጸው ዛሬ አንጻራዊ ሰላም በከተማዋ መታየቱን ገልጸዋል። የአዳማ ከተማ ኮሚኒኬሽን ቢሮ ሰሞኑን በአዳማ ከተማ ስለተከሰተው የጸጥታ ችግር ተጠይቋል። ወይዘሮ ራውዳ ሁሴን የአዳማ ከተማ ኮሚኒኬሽን ቢሮ ኃላፊ ናቸው። አካባቢ ገለ ልቡነ በከተማችን በእስካሁኑ የጸጥታ ችግር ምክንያት የዘጠኝ ሰዎች ህይወት ማለፉን አረጋግጠናል። ስምንት ወንዶችና አንድ ሴት ናቸው። ሁለቱ ሰዎች በመጀመሪያው ቀን፣ ሰባት ሰዎች ደግሞ ትናንትና ነው የሞቱት። ሰባ አንድ የሚሆኑት ደግሞ በአዳማ ሆስፒታል በህክምና ላይ ናቸው። ወይዘሮ ራውዳ ስለ ጸቡ መነሻ ሲናገሩ መንግስት የጃዋር መሀመድን ጠባቂዎች አነሳ መባሉን ተከትለው የተወጣው ሰልፍ ውስጥ ማንነታቸው ያልታወቁ ሰዎች ሰርጎ ገብተው ጉዳት አድርሰዋል ብለዋል። ዛሬ አዳማ ከተማ የተሻለ መረጋጋት እንደታየባትም ተናግረዋል። በአሜሪካ ድምፅ ጋዜጠኛው ሙክታር ጀማል ላይ የደረሰውን ጥቃት ቢሮአቸው መረጃ እንዳለው ገልጸው መንግስት ጥቃት የፈጸሙትን ሰዎች በቁጥጥር ስር ለማዋል እየተንቀሳቀሰ መሆኑን ተናግረዋል። ሁኔ ነገኛ መንግስት የጸጥታ ኃይላችን ከሚመለከታቸው አካላት ጋር በመሆን ለምሳሌ በመጀመሪያው ቀን በሰልፍ ላይ የነበረውን ልጅ ተኩሶ የገደለን ዘበኛ በቁጥጥር ስር አውሏል። በተጨማሪም እኚህ ተደራጅተው ሃይማኖትና ብሔርን መሰረት ያደረገ ሁከት በከተማችን ለማባባስ እየሰሩ ያሉትን ሰዎች የማጣራት ስራም እየሰራን ነው። ወይዘሮ ራውዳ የአዳማ ከተማ የጸጥታ ሁኔታ ተሻሽለዋል ቢሉም ነዋሪዎች ግን አሁንም ስጋት ላይ መሆናቸውን እየገለጹ ናቸው። ለአሜሪካ ድምፅ ገልሞዳዊት ከናይሮቢ ገልሞዳዊትን እናመሰግናለን። በኦሮሚያ ክልል አንዳንድ አካባቢዎች ተፈጥሮ የነበረው የጸጥታ ችግር የተቀረፈ መሆኑን የመከላከያ ሚኒስቴር አስታወቀ። የአገር መከላከያ ሰራዊት የህዝብ ግንኙነት ኃላፊ ሜጀር ጀነራል መሐመድ ተሰማ ከክልሉ በቀረበለት ጥያቄና ከፌዴራል መንግስትም በሰጠው ትዕዛዝ መሰረት ሰራዊቱ ተልኮውን እየተወጣ ነው ብለዋል። እስክንድር ፍሬው ዝርዝር አለው። ሰሞኑን በኦሮሚያ ክልል የነበሩ የተቃውሞ እንቅስቃሴዎችን ተከትለው ከታዩ ግጭቶች በኋላ የመጀመሪያ የሆነ መግለጫ ነው ዛሬ በመከላከያ ሚኒስቴር የተሰጠው። የክልሉ የጸጥታ ሁኔታ ሰራዊቱም የተጫወተው ሚና ለተወሰኑ የአገር ውስጥ የመገናኛ ብዙኃን በተሰጠው በዚህ መግለጫ ተብራርቷል። መግለጫውን የሰጡት የአገር መከላከያ ሰራዊት የህዝብ ግንኙነት ኃላፊ ሜጀር ጀነራል መሐመድ ተሰማ እንዳሉት በኋላ ላይ ወደ ግጭት የተለወጠው ሰላማዊ የነበረ የተቃውሞ እንቅስቃሴ ነው። በሰላማዊ መንገድ፣ መንገድ የመዝጋት ሰልፍ የመውጣት አይነት እና መልእክትን የማስተላለፍ አይነት ይዘት ያለው ነው የነበረው በመጀመሪያ አካባቢ ላይ። ቀስ በቀስ ግን በአንዳንድ ቦታዎች ላይ በተለይ ንብረቶችን የማውደም እና አልፎ አልፎ የሰላማዊ ሰው ሕይወትም ወደ ማጥፋት አዝማሚያዎች እየታየበት ሁኔታ ነው ያለው። እነዚህ ሁኔታዎች እስከሚከሰቱ ባለው ከመጀመሪያው ጀምሮ የኦሮሚያ ህዝብና መንግስት ከክልሉ የጸጥታ ኃይሎች ጋር በጋራ ሆኖ የማረጋጋት ጥያቄዎችን በአግባቡ ማስተላለፍ እንጂ መንገድ መዝጋት እንደሌለባቸው፣ የሰው ሕይወት መጥፋት እንደሌለበት፣ ንብረት መውደም እንደሌለበትም በርካታ ስራዎች እየተሰሩ ቆይተዋል። ሰላማዊው የተቃውሞ እንቅስቃሴ መልኩን እየቀየረ መምጣቱም የመከላከያ ሰራዊቱን እገዛ አስፈላጊ እንዳደረገው ጄኔራሉ አብራርተዋል። በኋላ ላይ በተመረጡ ቦታዎች ላይ ግጭቱ እና ግርግሩ የዘር እና የሃይማኖት ይዘትን እየያዘ መጥቶ ወደ ከፍተኛ እልቂት እና ውድመት የሚያሳይ ወደ ዘር እና ወደ ሃይማኖት እና ወደ እምነት ተቋማቶችንም ታርጌት የማድረግ አዝማሚያዎች የታዩበትና ከክልሉ የጸጥታ ኃይል አቅም በላይ ወደ መሆን ደረጃ በደረሰ ጊዜ የኦሮሚያ ክልላዊ መንግስት ለፌዴራል መንግስት የፌዴራል የጸጥታ ኃይሎች ድጋፍ የጠየቀበት ሁኔታ ነው የነበረው። የፌዴራል መንግስት ከክልሉ በቀረበለት ጥያቄ መሰረት ከፌዴራል በተሰጠው ትዕዛዝ መሰረት የፌድሪ መከላከያ ሚኒስትርም ለሰራዊቱ ትእዛዝ አስተላልፏል በአምቦ ብሸፍቱ ሀረር ድሬዳዋ ባሌሮቤ እና ሞጆ እና አዳማ አካባቢ በከተሞች ላይ ከክልሉ የጸጥታ ኃይል ጋር በጋራ ሰራዊቱ ወደዛ ቦታ ላይ ተንቀሳቅሶ እንዲያረጋጋ ሌላው እነዛ የተዘጉ መንገዶችንም በየቅርብ አካባቢ ካለው ሰራዊት ወደ ክልሉ የጸጥታ ኃይል ጋር በጋራ ሆነው ስራ እንዲሰሩ ታዞ ወደው ትእዛዙን ተቀብሎም ሄዶ የማረጋጋት ስራዎችን ከአባ ገዳዎችና ከአገር ሽማግሌዎች ከእምነት አባቶች ሆነው እየሰራ ያለበትና በአንዳንድ አካባቢ ላይ ተዘግተው የነበሩ መንገዶች እየተከፈቱበት የከተማ ግርግሮችም መቆም የጀመሩበትና እነዚህ የንግድ እና ማህበራዊ ተቋማት ስራ የጀመሩባቸው ሁኔታዎች ነው ያለው። ግጭት የሚያባብሱ የሀሰት መረጃዎችን አሰራጭተዋል ያሏቸውንና አንዳንድ ሲሉ የገለጿቸውን የፖለቲካ ፓርቲዎችም ተችተዋል። ጀኔራሉ በዚሁ መግለጫ አንዳንድ የፓርቲ አመራሮች ከሻሸመኔ የመከላከያ ሰራዊት እንዲመለስ ሁከትና ብጥብጡን ለማረጋገጥ ታዞ ያለ እንዲመለስ ያደረግነው እኛ ነን፣ ለመከላከያ ሰራዊቱ እንዳትገቡ ተመለሱ ብለን እኛ ትእዛዝ ስለሰጠ ነው ሰራዊቱ እንዳይገባ አድርገናል ብለው ያስተላለፉት መልእክት ስህተት ነው። በመሰረቱ የነሱን የፓርቲ አባል የመከላከያ ሰራዊት አመራሮች መምራት እንደማይችሉ የመምራት ስልጣን እንደሌላቸው ሁሉ እነሱን በቀጥታ ለሰራዊቱ ስልጣን የመስጠት ስልጣን የላቸው። ትእዛዝ የመስጠት ሰራዊቱን የማዘዝ ስልጣኑ ማንደቱም የላቸው። ራስ የመከላከያ አመራርም የእነሱን የፓርቲ አባሎች የማዘዝ የማሰማራት ስልጣን የለው። ስለዚህ በመንግስት እና በህግ ሁላችንም የተሰጠን የየራሳችን ኃላፊነት አለ። አሰላ ላይም የተሰማራው ኃይላችን፣ አምቦ ላይ የተሰማራው ኃይላችን ከኦሮምኛ ተናጋሪው፣ ከትግርኛ ተናጋሪው፣ ከሁሉም እንደ አንድ ሆኖ ተልእኮና ተልእኮ ህዝባዊ ወገንተኝነቱን በኩል አይን አይቶ ሁሉንም ህዝቦች እየሰራ ያለው ጁባ ላይ የተሰማራው እዚያ ያለውን ህዝብ እንደ ራሱ ህዝብ አይቶ ከተቋቋመበት ዓላማዎች እና እሴቶቹ መስዋዕት እየሆነም ጭምር የህዝቦችን አንድነት እያረጋገጠ ያለ ስለዚህ እንደዚህ አይነት መልእክቶች አንድ ወይ ሰራዊቱን በትክክል ካለማወቅ ነው። ሁለተኛው ደግሞ ሆን ብሎ የተዛባ አስተሳሰብን በህብረተሰቡ ለመፍጠር እና የሰራዊቱን አንድነት ካለመፈለግ ፐርፐዝሊ ኮንሸስ የተላለፈ መልእክት ሊሆን ስለሚችል እንደዚህ አይነት መልእክቶች አንድ ተፎካካሪ አገርን እንመራለሁ ብሎ ፕሮግራም ይዞ በሰላማዊ መንገድ ከሚታገል የፓርቲ አመራር የሚጠበቅ አይደለም። የአገር መከላከያ ሰራዊት ቃል አቀባይ ሜጀር ጄኔራል መሐመድ ተሰማ በዚሁ መግለጫ እንዳሉት የአካባቢው ሰላም ወደ መደበኛ መልኩ እስኪመለስ ድረስ ሰራዊቱ በዚያ ይቆያል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን ለዘገባው እናመሰግናለን። ተከታዩም ከሰሞንኛ ውሬስ ጋር የሚያቆየን ነው። በምዕራብ አርሲ ዞን ዶዶላ ከተማ ተቀስቅሶ በነበረ ግጭት ሰባት ሰዎች እንደተገደሉና በዛሬ ዕለትም ቀብራቸው እንደተፈጸመ ተገለጠ። የመከላከያ ሰራዊት ከተማውን ከተቆጣጠረ በኋላ አንጻራዊ ሰላም እንዳገኘችም ከተማይቱ ተገልጠዋል። ፖሊስ የደረሰውን ጉዳት ለይቶ ለማወቅ አንድ ቡድን ማቋቋሙን የተናገረው መለስካቸው አምሃ ተከታዩን አድርሶናል። ዶዶላ ከተማ ከትናንት በስቲያና ትናንት እጅግ አስቸጋሪና አሳዛኝ ቀናትን እንዳሳልፈች የከተማዋ ነዋሪዎች ይናገራሉ። በተፈጠረው ውከትና ግጭት ሳቢያ ሰባት ሰዎች እንደተገደዱ እና ዛሬም የቀብራቸው ስነ ስርዓት በከተማዋ በሚገኘው ቤተ ክርስቲያን እንደተቀበሩ ምንጮች ለቪዮ አስታውቀዋል። በዛሬ ዕለት በከተማዋ አንጻራዊ ሰላም መስፈኑንም ይናገራሉ። ካነጋገርኳቸው ነዋሪዎች መካከል አንዱ ስማቸው እንዳይጠቀስ የጠየቁ ሁኔታውን ያብራራሉ። ዛሬ ዶዶላ ያው በሀዘን ተውጣለች። በሀዘን ማቅ ውስጥ ነው ያለችው እና በጣም በጣም ያሳዝናል። ትላንትና ና ከትላንት ወዲያ የተደረገው ነገር ዶዶላ ላይ መከላከያ ገብቷል። ሙሉ ለሙሉ መከላከያ ተቆጣጥሮታል ዶዶላን ማለት ነው። እና ዛሬ ገብረ ክርስቶስ የአመቱ ገብረ ክርስቶስ ነበር። ጥቅምት አስራ አራት ገብረ ክርስቶስ ይነግስ ነበር ዶዶላ ላይ ይታወቃል። እና ያም ነገር በሀዘን ሰው በሀዘን ያሳለፈው ክብረ በዓሉም ሳይከበር ቀርቷል ማለት ነው። ዛሬ ያው አልሬዲ ሰባት ሰው ተቀብሯል። እና ዛሬ አንድ ሰው መጥተው ከፍተኛ ጉዳት ስለደረሰበት ወደ ዋሳ ሪፈር ተደርጎ ወደዛ ሄደዋል። ትላንትና ግን እኛም የዘገብ ነው እናንተም የነገራችሁን አራት ሰዎች ነበሩ ሞቱ ያላችሁት አይደለም? አዎ፣ ይው አራት ሰው ከሮብለት ማታ የተገደሉ ሰዎች ነበሩ። ከዛም ጠዋት ላይ ነው እንደመጡ ጉዳት ሮብለት ማታ ጉዳት ደርሶባቸው ሆስፒታል እንደገቡ ሆስፒታል ፈልግም ቄሮ ነኝ የሚል ግብረ ኃይል ነው ከገጠር ተጭኖ መጥቶ ዶዶላን ወሮ እዚ አይነት እልቂት የፈጽ ትናንትና፣ ሮብለት ሁለት ሰው ነበር የሞተው። ትናንትና ጠዋት ላይ ቀጥታ እንደመጡ ከሮብለት ተጎድተው ሆስፒታል የገቡ ሰዎችን ከገደሉ በኋላ ነው ወደ ከተማው እና ሰው ወደ መግደል የሄዱት መጀመሪያ ለምሳሌ በስም ልጠቅስልህ እችላለሁ። ግርማ ተስፋዬ፣ እሸቱ ግርማ የሚባል አባትና ልጅን ነው መጀመሪያ ሙስል ጠዋት የገደሏቸው። ሌሎቹ ስማቸውን አላወቁም። ዜሮ አንድ ላይ እና ዜሮ ሁለት ላይ ነው እንዳለ የፈጇቸው። የተቃጠለው ቤትስ ቁጥር ይታወቃል? የተቃጠለው ቤት ቁጥር በጣም ብዙ ነው። አሁን ገና ዛሬ ጠዋት ላይ ነው ሰውም ትንሽ ራሱን ያወቀው። ጠዋትም ወደ ቀብር መሄደው እና የቤት ቃጠለው በጣም ብዙ ነው። የከተማዋ ፖሊስ የጸጥታ ስራ ባለቤት ሳጂን ሀጂ የዛሬ የከተማዋን ውሎ ምን እንደሚመስል ጠይቄያቸው ነበረ። ምንም ችግር የለም፣ ዛሬ ሰላም ነው፣ ተረጋግቷል። መከላከያ አሁን ገብቷል። ያው ሰላም ነው። ዛሬ የሞቱት ሰዎች ቁጥር ስንት ደረሰ? በትክክል ዛሬ አላግ ግን ሰባት ሰዎች ተቀበሩ ሲባል ሰማሁኝ። የትናንቶቹም እንኳ አልተቀበሩም። ዛሬ አዲስ የሞተ ምንም፣ ቱክሲ ምንም፣ ረብሻም የተጋጨ ሰውም የለም። ትላ በትላንት ተፈጠሮ ችግር የሞቱት ናቸው እንጂ ዛሬ ምንም አልነበረም። ዛሬ ምንም አይነት ችግር የለም እዚህ ውስጥ ሽማግሌ፣ ወጣቱ አካል ሕብረተሰቡ በሙሉ ተቀናጅቶ ወጣቱ ላይ እየሰራ ስለሆነ በየቤተ በየቤተ ክርስቲያኑም በየመስጊድ እየተሰራ ስለሆነ ማግሩም በሀይለኛ ተጠናክሮ እየቀጠለ ስለሆነ ምንም አይነት ችግርም የለም። ዛ ሁለቱ የቤተ ክርስቲያኖች አሉ ያው እውነቱ እየተጠበቁ መዝጊዱ ይጠራጠራል የነበር በተባለ ቦታ ጥበቃ ተጠራቷል፣ ሽማግሌው ተዘራጭቷል። ብሉ ችግር ለ የተቃጠለው ቤት ቁጥር ታወቀ ግምት ውስጥ አይታው አይታው ማጣራት እየተደረገ ነው ወይ በእናንተ በኩል የምርመራ ክፍል ሂደት ባለቤት የአሁነ ቡድን አቋሙናል። ያው ነገ ያ ቡድን ወደ ስራ ይገባል። ወደ ማጣራት ነው በተፈጠረ ግጭት ሳቢያ በህይወትም ሆነ በአካል ላይ ስለደረሰው ጉዳት ሁኔታ ይበልጥ ለማጣራት ወደ ሆስፒታልና የጤና ባለሙያዎች ያደረግነው ጥሪ ምላሻ አላገኘም። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን እናመሰግናለን። የአምቦ ከተማ ወደ አንጻራዊ መረጋጋት ተመልሳ መንገዶች መከፈታቸውንና የንግድ እንቅስቃሴ መጀመሩን የከተማው ከንቲባ ገለጹ። ለጠፋው የሰው ህይወትና ለወደመው ንብረት ማዘናቸውን ገልጸው አጥፊዎችን ተጠያቂ ለማድረግ የማጣራት ተግባር እየተከናወነ ነው ብለዋል። የአምቦ አጠቃላይ ሆስፒታል ባለፉት ሁለት ቀናት ግጭት አምስት ሰዎች መሞታቸውንና ሀያ ሰዎች በሕክምና ላይ እንደሚገኙ አረጋግጧል። ናኮር መልካ ተጨማሪ አለው። የአምቦ አጠቃላይ ሆስፒታል ስራ አስኪያጅ አቶ ደበበ ፈጠነ ጥቅምት 12 ና 13 በጸጥታ አካላትና የተቃውሞ ሰልፈኞች መካከል በተፈጠረው ግጭት 25 ሰዎች ሆስፒታል መግባታቸውን ተናግረዋል። የደረሰውን የሞትና አካል ጉዳት እንዲገልጻሉ ጥቅምት 12 ሰላማዊ ሰልፍ ነበረ። በአምቦ ከተማ ትንሽ ሰበብ ነበረ። በዛ ምክንያት ወደ 11 የሚሆኑ ሰዎች እኛ ጋር ተጎድቶ መጥቶ ዘጠኙ ተኝቶ በመታከም ላይ ሲሆኑ ሶስቱ ህይወታቸው አልፈዋል በሚቀጥለው ጥቅምት 13 2012 ዓ ም በተመሳሳይ ጉዳት የመጡ ወደ 14 ሰዎች መጡ። ከዛ ውስጥ ሁለት ሰው ህይወታቸው ያለፈ ሲሆን በጠቅላላ የተጎዳው 11 ና 14 25 ሰው ሲሆን ከዛ ውስጥ አምስት ሰው ህይወቱ አልፈዋል ነው። ሌላው ተኝቶኛ ጋር እየታከሙ ነው። የጉዳታቸው መነሻስ ምንድን ነው? ያው ምክንያቱ ያው የተመቱበት እንግዲህ በጥይት ነው። ተመቶ የተባለው በጥይትም ነው። እሱን ያየነው እኛ ጭንቅላታቸውን የተመቱ የተመቱ አሉ። እግራቸውን ተመቶ የሞቱም ቁስሉ የተኙ ያገኙም አሉ ማለት ነው። እድሜያቸው ሁለቱም ጫፍ ላይ ያለ አስራ ሰባት ዓመት ልጅም አለ የሰማንያ ዓመት አዛውንትም አለ ከሟቾች ውስጥ ማለት ነው። በአብዛኛው ግን እድሜያቸው በሀያ 20 አመት አካባቢ ሀያ ውስጥ ያሉታቸው እና ሀያና ሰላሳ ውስጥ ነው የሚወድቁት በአብዛኛው ድ የዕድሜ ክልላቸው እሱ ነው። ከእነዚህ መካከል ሶስቱ ለተሻለ ህክምና ወደ አዲስ አበባ መላካቸውን ተናግረው፣ ሶስቱ ደግሞ ታክመው ወደ ቤታቸው ሄደዋል ብለዋል ስራ አስኪያጁ። በሆስፒታሉ እየታከሙ ከሚገኙ መካከል የአስራ ሰባት ዓመት ታዳጊ መሆኑን የሚናገረው መልካሙ ጋዲሳ አንዱ ነው። ስለደረሰበት ጉዳትና አሁን ስለሚገኙበት ሁኔታም እንዲህ ይገልጻል። የተመታሁት ኩላሊቴን ነው። ጃራ በሚባል ቦታ ሶስት ሌሎች ሰዎችን ከመቱ በኋላ እኔንም በጥይት ነው የመቱኝ። መጀመሪያ ላይ ብዙም አያመኝም ነበር። አሁን ግን ይጠዘጥዘኛል። በጣም እያመመኝ ነው። እኩባ የፖለቲካ ታጋይና የኦኤምን ስራ አስኪያጅ አቶ ጀዋር መሐመድ ላይ ሊፈጸም ነበረ የተባለው ጥቃትን በመቃወም ለሁለት ቀናት ተዘግቶ የነበረው መንገድ መከፈቱንና የንግድ እንቅስቃሴ መጀመሩን የከተማው ከንቲባ አቶ ተረፈ በጣዳ ገልጸዋል። በተቃውሞ ወቅት ለጠፋው የሰው ሕይወትና ንብረት ማዘናቸውን በመግለጽ ተከታዩም ብለዋል። በመጀመሪያ ደረጃ በከተማችን በአንቦ ከተማ በተፈጠረው ችግር የከተማ አስተዳደሩ የተሰማው ጥልቅ አዘን መሆኑን እየገለጽኩኝ ለጠፋው የሰው ሕይወት የተሰማን ጥልቅ አዘን መሪር መሆኑን መግለጽ እፈልጋለሁ። ከዛ ባሻገር ግን ህዝባችን ያለውን ቅሬታ፣ ያለውን ተቃውሞ ለማሰማት በዲሞክራሲያዊ መንገድ ማውጣቱ ተገቢ ነው። ነገር ግን ይህንን ህዝቡ ሊያሰማ የወጣውን ቅሬታ ተገን በማድረግ በምንም መመዘኛ ተቀባይነት የሌለውን ስራ የፈጸሙ ግለሰቦች ለወደፊቱ በህግ የሚጠየቁ ጉዳቸውም እየተጣራ ነው። ተጣርቶ ለህግ የሚቀርቡበት እድል ይፈጠራል። ከተማው ወደ ነበረባት ሰላም የመመለሷ ሁኔታ ይስተዋላል፣ ይታያል። ይሄ ተጠናክሮ መቀጠል ይጠበቅበታል። ትልቅ ክፍተት እንደተፈጠረ እና በዚህ ክፍተት ሊጠቀም የሚፈልግ አካል ሁሉ በከተማችን እጁን በስብ ነው ጥሪ የምናስተላልፈው ከዛ ባለፈ ግን ከከተማ ነዋሪ ጋራ በመተባበር እና እንደዚሁም ከህዝባችን ጋራ በመሆን የተጀመረውን የሰላሙን ሁኔታ የማስቀጠል ስራ ይሰራል። በጥፋቱ በቀጥታም ሆነ ተዘዋዋሪ ሁኔታ ተሳታፊ የነበሩ አካላትን ፖሊስ እያጣራ ነው ያሉት ከንቲባው እንደተጠናቀቀ ለህብረተሰቡ ይፋ እንደሚደረግም ገልጸዋል። ለሁለት ቀናት ተቋርጦ የነበረው የትራንስፖርት አገልግሎት መጀመሩን አስተውያለሁ። ከኢትዮጵያ ንግድ ባንክ የከተማው ዋና ቅርንጫፍ በስተቀር ሌሎች ባንኮች አለመከፈ ቅፈታቸውን ለመታዘብ ችያለሁ። ሌሎች አገልግሎቶችም በከፊል ተከፍተዋል። አንጻራዊ ሰላም ወደ ከተማው ቢመለስም ለዘላቂነቱ ከከተማው ህብረተሰብ ጋር ውይይት ለማድረግ መታሰቡን የከተማው ከንቲባ ገልጸዋል። የኦሮሚያ ክልል መንግስት ያቀረበውን ጥያቄ ተከትሎ የመከላከያ ሰራዊት የጸጥታ ችግር በተከሰተባቸው አምቦን ጨምሮ በቢሾፍቱ፣ ባሌ ሮቤ፣ አዳማ፣ ሞጆ እንዲሁም በድሬዳዋና ሀረር ማሰማራቱን የመከላከያ ሚኒስቴር ማሳወቁን የሀገር ውስጥ መገናኛ ብዙሃን ዘግበዋል ለአሜሪካ ድምጽ ናኮር መልካ ከአምቦ። ናኮር መልካ፣ ለዘገባው እናመሰግናለን። ተከታዩም አሁንም በዚሁ ርዕስ ዙሪያ ነው የሚያተኩረው። በሰሞኑ ግጭቶች በኦሮሚያ የተለያዩ ከተሞች ተዘግቶ የነበሩ መንገዶች መከፈታቸውና መደበኛ ስራዎች ወደ ቀድሞ ቦታቸው መመለሳቸውን አንዳንድ አስተያየት ሰጪዎች የገለጹበትን እንዲሁም ቀደም ብሎ የተሰጡ መግለጫዎችን ተከትሎ ህብረተሰቡ ወደ መረጋጋት መመለሱ ተመልክተዋል ትለናለች ፀሐይ። አዳምጠው በተከታዩ ዘገባዋ። ሰሞኑን በኦሮሚያ የተለያዩ ከተሞች የተቃውሞ ሰልፍ መካሄዱን ተከትሎ ከትናንት ከሰዓት ጀምሮ እስከ ዛሬ ያለውን የአንዳንድ ከተሞች ውሎን አስመልክቶ የአሜሪካ ድምፅ ነዋሪዎችን አነጋግሯል። የአሰላ ከተማ ነዋሪ ወጣት አሊሰኤድ ነው ላለፉት ሁለት ቀናት የነበረውን ሁኔታ አስታውሶ የዛሬውን የከተማውን ውሎ በስልክ እንዲህ ገልጿል። አሰላ ከተማ ከሁለት ቀን በፊት መንገድ ላይ የተቃውሞ ድምፅ ስናሰማ ነበር ሰላማዊ ሰልፉ እስከ ስምንት ሰዓት ድረስ በሰላማዊ መንገድ ነበር የቀጠለው። ሰልፉን አጠናቆ ስምንት ሰዓት ላይ አንዳንዶቹ በድካም መንፈስ ወደ ቤት እየገቡ ያሉትን አንዳንድ ይህንን ሰላማዊ ሰልፍ ወደ ሌላ ነገር ወደ ብጥብጥ ለመቀየር የፈለጉት ሰላማዊ ሰልፉን የሃይማኖት ግጭት በማስመሰል ቤተ ክርስቲያን ውስጥ ተሰብስቦ ሰልፈኞቹ ላይ በድንጋይ እና በዱላ የጦር መሳሪያም ይዘው የነበሩ ሰዎች ነበሩ። በእንደዚህ አይነት ሁኔታ ነው ሰልፈኞቹ ላይ ጉዳት ያደረሱት ማለት ነው። ዛሬ ሶስት ናቸው። ንግድ ተቋማት ሁሉም ተከፍተዋል ማለት ይቻላል። የመንግስት ቢሮዎችም ተከፍቶ ስራቸውን እየሰሩ ነው። ወጣት አሊ ሰልፉን ምክንያት አድርገው በሃይማኖትና በዘር ግጭት ለመፍጠር የሚሞክሩትን የጸጥታው ኃይል ተከታትሎ ወደ ህግ ማቅረብ አለባቸውም ብሏል። የሻሸመኔ ከተማ ነዋሪ የሆነው ወጣት ቃስም አደም በበኩሉም በከተማው አሁን ሰላም ሰፍኗል ስል ተናግሯል። ሻሸመኔ ላይ ህብረተሰቡን እና ቄሮ ሽማግሌዎች ፖሊሶች ጋር በመሆን በሰላም ሁሉም ነገር እንዲጠናቀቅ ህዝብ አድርገን ህዝቡ ይህችን ሁለት ቀን በሰላም ገብቶ ትላንት አቦ ጀዋር መግለጫ እንደሰፋ ይህም መግለጫ ላይ የሆንን መንገድ እንደከፈት ህብረተሰቡ ወደ ስራ እንደገባ አድርገናል። የሻሸመኔ ቄሮና ህዝቡም ደግሞ የጀዋር ድጋፍ ነው እንጂ የሰው ንብረት የሰው ህይወት ለማበላሸት የገባ ሀይልም አልነበረም። አንዳንድ ሰዎች ከሻሸመኔ ከተማ ኢሜጅ ለአበላሽ የገቡት ነበረ እሱንም የሻሸመኔ ቄሮ እና የሻሸመኔ ነዋሪዎች አባገዳዎች ይህን ነገር አንድ ላይ ለማወን ይሄ ችግር እንዳይደርስበት ህዝብ ላይ ይሄን ነገር አድርገናል። ሰላምና መረጋጋት በዘላቂነት እንዲኖር መንግስት ለተፈጠረው ችግር አፋጣኝ መልስ መስጠትና የችግሩን መንስኤ ለህዝቡ ይፋ ማድረግ አለበት ስልም ተናግረዋል። የጀዋር ጋርዶች አቡነ ታላቃችሁ ላይ ሰውየው የፌደራል አካል ስለሆነ እያለፈ ያለውን ሰዎች የሚጠየቀው አንደኛ መንግስት ነው። ሁለተኛ ደግሞ ይሄን ነገር የከሰከሱ ሰዎች ወደ ህግ እንዲቀርቡልን መልዕክት ሊያስተላልፍ ወዷል። የኦሮሚያ የመንግስት ኮሚኒኬሽን ቢሮ ምክትል ኃላፊ አቶ ዴርሳ ተረፈ የኦሮሚያ ክልል በተለያዩ ከተሞች ተነስቶ የነበረው ሁከት ረግቦ አሁን ሰላም ተመልሷል በማለት ተናግረዋል። ኦሮሚያ ባለፉት ሁለት ቀናት በነበረው ሰልፍ ብዙዎቹ አካባቢዎች ላይ በሰላማዊ መንገድ ነው የተጠናቀቀው። ሆኖም ግን አንዳንድ አካባቢዎች ላይ ይህንን ሰልፍ በዚህ አጋጣሚ ተጠቅሞ የፖለቲካ አላማቸውን ለማሳካት የሚንቀሳቀሱ ሀይሎች ወደ ሁከትና ብጥብጥ እንዲቀየር አድርጎታል። በተለይም ሃይማኖት ሽፋን አላማቸውን ለማሳካት የሚንቀሳቀሱ ሀይሎች ችግሩን ሃይማኖታዊ አድርጎ በአንድ በህዝቦቻችን መካከል ያው የሃይማኖት ግጭት እንዲፈጠር አድርገዋል። በተለይም በባሌ ሮቤ፣ በአዳማ፣ በዶዶላ እና በሌሎችም አንዳንድ አካባቢዎች ይሄ ወደ ሃይማኖት እንዲቀየር አድርጎ የሰው ህይወትም ጠፍቷል፣ የአካል ጉዳትም እንደዛም የንብረት ውድመትም የደረሰበት ሁኔታ ነው ያለው። ከትላንት ማታ ጀምሮ በተለይ ዛሬ ቀንም ሙሉ በፊት ተዘግቶ የነበሩ መንገዶችም የተከፈቱበት በአብዛኞቹ ከተሞች ሰላማዊ እንቅስቃሴና የሰዎች የዕለት ተዕለት እንቅስቃሴ የተጀመረበት ሁኔታ ነው ያለው። ዛሬ በአጠቃላይ በክልሉ ግጭት የለም። ህብረተሰቡ ከጸጥታ ባለስልጣናት ጋር በመሆን ለሰላሙ ዘብ መቆም ይኖርበታል ሲሉም ጥሪ አቅርበዋል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ። አድማጮች በመጀመሪያ ፀሐይን እናመሰግናለን። አድማጮች፣ አሁን ደግሞ ለየት ወዳለ ርዕስ እንሄዳለን። በትግራይ ክልል ሶስት ወረዳዎች ያንበጣ መንጋ ገባ። የክልሉ ግብርናና ገጠር ልማት ቢሮ እንዳስታወቀው የህዝብን ባሳተፉ መልኩ የመከላከል ስራ እየተሰራ ነው። በዚህ የመከላከል ስራም ያንበጣ መንጋው እስከ አሁን በደረሰ ሰብል ጉዳት አላደረሰም ተብሏል። ሙልጌታ ጽበሃ ዝርዝራለሁ። በትግራይ ክልል ራያ አዘቦ ወረዳ ውላጋ ተብሎ በሚታወቅ አካባቢ ከአፋር ክልል የመጣ የአንበጣ መንጋ ከትናንት በስቲያ አመሻሽ ላይ መግባቱ የክልሉ ግብርናና ገጠር ልማት ቢሮ የህዝብ ግንኙነት ዳይሬክተር አቶ ሚካኤል ምሩጽ ተናግሯል። ይህ የአንበጣ መንጋ ለመቆጣጠር የግብርና ባለሙያዎች ከህዝብ ጋር በመተባበር እየሰሩ ናቸው ብለዋል። አዎ ከትናንት በስቲያ አንበጣ መንጋ በአፋር አካባቢ ወደ ራያ አዘቦ የሚባል ወረዳ የገባው በኡላጋ የሚባል አካባቢ ህብረተሰቡን በነቂስ ወጥቶ ሲከላከል ነው የዋ ነው። በሌሊቱ ተነስቶ ህብረተሰቡ ህጻናትን ሳይቀሩ ተማሪዎች፣ አርሶ አደሮች እንዲሁም ትግራይ ልዩ ሀይልም ሳይቀር ሁሉም በአንድነት በመከላከል ላይ ነበሩ። ስለዚህ ትናንት ውለው በሁለት አካባቢዎች ነው ያደረው መንጋው ስነራስሎ ማለት ነው። ግማሽ ተጨጭፎ ሲያልቅ የተቀረው ግን በሁለት አካባቢ ማለት ነው የሚባል የህንጣሎ ወጀራት ወረዳና በራያ ላማጣ ደግሞ ሁልጊዜ ለምለም በምትባል ቀበሌ ነው ያደረው። ያንበጣ መንጋው በራያ አዘቦ ወረዳ ውላጋ ተብሎ በሚጠራው አካባቢ ከገባ በኋላ ወደ ሌሎች የወረዳው አካባቢዎችም መስፋፋቱን የተነገረው ከራያ አዘቦ በተጨማሪም ወደ ህንጣሎ ወጀራትና ራያ ላማጣ የተባሉ የክልሉ ወረዳዎች መግባቱን ገልጸዋል። አቶ ሚካኤል እንደተናገሩት በተሰራው የመከላከል ስራ በደረሱ ሰብሎች ላይ መንጋው እስካሁን ጉዳት አላደረሰም። ህብረተሰቡ እንዲሁ በጥይት የተኮሰ ማስተማት ተሻል ጥይት በብትርና በተለያዩ ቁሳቁሶች ብቻ ሰብል ላይ እንዳያርስ በስፋት ተሰርቶበት እስካሁን ድረስ በሰብል ላይ ያደረሰው እንትን የለም ጉዳት የለም። ነገር ግን እየበረረ ስላስቸገረ በአውሮፕላን ኬሚካል እንዳይረጭን አንዱ ችግር የሆነብን ይሄኛው ነው። ምክንያቱም ሎኬሽኑ ሳይታወቅ በአውሮፕላን መርጨት ስለማይቻልና በተለይ ደግሞ ህዝብና እንስሳት በበዙበት አካባቢ ኬሚካል መርጨት ራሱ ዛሬ አመሻሽ ላይም የሚያርፉበት ቦታ ከታወቀ ሄሊኮፕተር በመጠቀም የመከላከል ስራ ይፈጸማል ሲሉ አቶ ሚካኤል ገልጸዋል። በዛሬ ሁለት ከቀትር በኋላም የመከላከል ስራ በተፈጸመባቸው አካባቢዎችም ዳግም አዲስ ያንበጣ መንጋ ታይቷል ብለዋል። ይህንንም ህዝብ ባሳተፈ መልኩ ለመቆጣጠር እየተሰራ መሆኑ ገልጸዋል። ከአሁን በፊት ወደ ክልሉ የአንበጣ መንጋ ሊገባ እንደሚችል ለዚህም ጥንቃቄ መደረግ እንዳለበት ተገልጾ ነበርና ለምን ቀድሞ መከላከል አልተቻለም ብለን ለአቶ ሚካኤለ ጠይቀናል። አሁን የአንበጣ ባህሪ ምንድን ነው? ይህን የበረሃ አንበጣ ነው የሚባለው ወይም ደግሞ ወደ ዘርት ለውከስት የሚባል አንበጣ ነው አሁን የመጣው ስለዚህ የዚህ አንበጣ ባህሪ ደግሞ በተለይ አካባቢዎች ማለት በሰኔ ወርም ታይቶ ነበር በኛ ክልል። ነገር ግን በድጣሪ እየታየ ስለነበር በዛ ሰዓት ብዙ የመከላከል ስራ ተሰርቶ በኬሚካል አፕሊኬሽን እንዲሁም በባህላዊ መንገድ መቆጣጠር ተችሏል። አሁን ደግሞ ያልታሰበ በአፋርና በሶማሊያ አካባቢ ፌዴራል መንግስትም በተለይ ግብርና ሚኒስቴር አሳውቆ ነበር። በሁለቱም አካባቢዎች የማራባት እድልም እንደነበረው እና ይህን ታሳቢ ተደርጎ ነው የእኛ ዝግጅት ስም የነበረው። በኬሚካል አቆርቦ ሚሳይ ክሰሳ የለም ወዴት አካባቢ እንደሚበር ስለማይታወቅ የግድ እንደዚህ አይነት ተፈጥሯዊ ክስተት ደግሞ ሙሉ ለሙሉ መቆጣጠርም የአንበጣ መንጋው ለመከላከል ተማሪዎች፣ የጸጥታ ኃይሎችና የግብርና ባለሙያዎችም መሳተፋቸውን ነው አቶ ሚካኤለ የተናገሩት። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም። አድማጮች የምትከታተሉት በ22፣ በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። ቀደም ብሎ ዘገባውን ያደረሰንም ሙልጌታ አጽባህን እናመሰግናለን። አስተናጋጆቻችሁ አሉላ ከበደና አዳነች ፍሳሀይንን። አሁን ለዚህ ክፍል ቀዳሜ ወዳደረግነው ቅንብር እንውሰዳችሁ። እሰጥ አገባ የፕሮግ የፕሮግራሙ አዘጋጅና አቅራቢ አሉላ ከበድ ነው። አሉላ የዛሬው እሰጣ ገባ ርዕሰ ጉዳይ ምንድነው? ልባል ነው። አመሰግናለሁ አዳነች። ዛሬ አብላጫው ዝግጅታችን በሰሞኑ የኦሮሚያ ከተሞች ግጭት ዙሪያ ያተኮረ እንደመሆኑ ሁሉ እሰጥ አገባም ብዙ ከሚያነጋግረውና ከሚያሳስበው የብዙዎች ሕይወትም ከተቀጠፈበት ድንገት ጋር ይያያዛል። ታዲያ ጠበቅ ያለ ክርክር ነው፣ የፖለቲካውን አየርም ይመስላል። ጠበቅ አድርገው የሚከራከሩት እንግዶቻችን በስርዓትና በአክብሮት እንዲነጋገሩ መነጋገር ችለዋል። ነገር ግን ብዙ ሀሳቦች ይነሳሉ፣ ብዙ ጥያቄዎች ይነሳሉ። ወደ መፍትሄ እስከሚሄደው ድረስ ይሄዳሉ። ዛሬ የመጀመሪያውን ክፍል ነው፣ ሰዓታችን የሚፈቅድልን ራሳቸውን የሚያስተዋውቁበት ነው የምንጀምረው። ሚያር ያዛ ይባላለው ከአዳማ የህግ ባለሙያ ነው፣ ግን ወደ ሚዲያው አካባቢ ነው የሚሰራው እና ከኦቤን ጋር ነው የሚሰራው ሚዲያና ሚዲያ ነክ ነገሮች ላይ እሰራለሁ። ስሜ ተሾመ ይባላል። ቀድሞ ከአምቦ ዩኒቨርሲቲ ሊሶ ከንፓርት ማምር ነበረው። አሁን ደግሞ ጦማሪና አንዳክታርስኮም ላይ የራሴ ነጻ ቤት ምል ፕሮግራም አለ። ወደ እሱ አዘጋጃለሁ። አመሰግናለሁ። እንግዶች ሁለታችሁንም፣ ባለፈው ማክሰኞ የኦሮሞ አክቲቪስትና የኦሮሞ ሚዲያ ኔትወርክ ኦኤምኤን ስራ አስፈጻሚ ዲሬክተር አቶ ጃዋር መሀመድ መንግስት የመደበላቸውን ጠባቂዎች ለማንሳት ተወሰደ ያሉትን እርምጃ ተከትሎ በተለያዩ የኦሮሚያ ከተሞች የተቀሰቀሱ ተቃውሞዎች እና ግጭቶች የበርካታ ሰዎች ሕይወት አልፏል። ሌሎች በርካቶች ቆስለዋል። በንብረት ላይም ከፍተኛ ውድመት ደርሷል። በአንዳንድ አካባቢዎች የእምነት ቤቶች እና የግለሰቦች ቤቶች ለቃጠሎ ተዳርገዋል የሚሉ የዜና ዘገባዎች ተሰምተዋል። ዘላቂ የደህንነት ስጋትም ደቅኗል እስከ ማለት ተደርሷል። እስኪ ከጅምሩ አንስቶ በተከተሉት ሰዓታትና ቀናት ውስጥ የሆነውን በተመለከተ የየበኩላችሁን ግምገማ ባጭሩ እናስቀድም። አቶ ቤኛ ከርሶ ልጀምር። እሺ፣ በጣም አመሰግናለሁ አሊላ። አዎ፣ አንተ እንደ ገለጽከው ማክሰኞ ማታ ይሄ ነገር ከተሰማ ጊዜ ጀምሮ ጥዋቱኑ፣ እንደዚያው በኦሮሚያ ከተሞች ላይ የተለያዩ ሰላማዊ ሰልፎች ተካሂዷል። እሱንም ተከትሎ ብዙ የማይተካው ሰው ሕይወት አልፏል፣ ቆስሏል፣ ንብረት ወድሟል። ብዙ ብዙ ነገሮች ተከስቷል። ልክ ነው። ከዚያ ድባብ ያልወጡ ከተሞች ሁሉ አሁን ራሱ ዛሬ አሁን ላለንበት ጊዜ ራሱ አሉ ብዙ ከተሞች እና ይሄ ደግሞ የተከሰተው ያው ሁላችንም እንደሰማ ነው ጀዋር ላይ በታቀደው እና በተደረገው የእሱን ደህንነት ጠባቂዎችን ለማንሳት የተሞከረው ነገር ነው። እና እሱን ሁላችንም ሰምተናል። ከሱ ጋር የተያያዘ ነው እንግዲህ ይሄ ነገር ሁሉ ሊከሰት የቻለው እና ዛሬም አንዳንድ ከተሞች ሰላም ሰልፍ መልኩን ቀይሮ አዎ እውነት ነው አንዳንድ የኦሮሚያ ከተሞች ላይ ወደ ሃይማኖታዊ እና እንደውም ወደ ብሄር ገጭት ለማስመሰል የሚደረጉ አንዳንድ ነገሮችም አሉ። አሁን ትንሽ ይሻላል። መንገዶች ከትናንት ጀምሮ መከፋት መከፈት ጀምሯል እና እነዚህ እነዚህ ነገሮች ናቸው የሚታዩት። አሁን መልካም። በመፍትሄ አማራጭነት ምን መደረግ ነበረበት፣ ለምንስ አንዳንድ ሁኔታዎች መከላከል አልተቻሉ፣ ምን ለመመልከት እንሞክራለን። አቶ ስዩም የእርስዎ ነው እድሉ። እርስዎም በአጭሩ የነበረውን ሁኔታ ከሚገመግሙበት እንንደርደር። በመጀመሪያ ደረጃ ህወሓት ለአንድ አመት ያህል ከመጋቢት ሁለት ሺ ከፋንድ ጀምሮ ተግባራዊ ሲያደርግ የነበረው የራሱ ተግባራዊ ዕቅድ ነበር። ያ ዕቅድ ምናልባት ከወቃችን ወይን በሚለው የድርጅቱ የንድፍ አንሳብ መጽሔት ላይ በግልጽ ውስቶ ነበር እና እዛ ላይ በዝርዝር የተቀመጡ የተግባር ቅዶች ነበሩ። እነዛ ቅዶች አንደኛ እንደ ኢህአዲግ አባል ድርጅት ሆኖ ፓርቲውን እንደ መታጊያ መድረከት ስሆ ኢህአዲግን ውደት ለማፍረስ እንቅሳቀስ ስለነበረበት፣ ያ ካልሆነ ደግሞ ከፌዴራሊስት ኃይሎች ጋራ ሌላ ግንባር ማስፈር፣ ሁለቱም የማይሳኩ ከሆነ በሶስተኛ ላይ ደግሞ አጠቃላይ ሀገሪቱን የማከራመስክል መድፎ በግልጽ አስቀምጦት ነበረ። እሱን መሰረት አድርጌ የህወሀት ማዕከላዊ ኮሚቴ ስብሰባ ከመጠናቀቁ ፖለቲካ መስቀደም ብሎ ፓርቲው ይህን ውሳኔ ሊያሳልፍ እንደሚችል የራሴን ግምት አስቀምቼ ነበር። መሰረት ፓርቲው ማዕከላዊ ኮሚቴውን ስብሰባ መጠናቀቅ ተመልክቶ እሱን አስከትሎ በሰጠው መግለጫ እግር ሀገሪቱን ለመተራመስ ወሱ እንደተነሳ አስቀምጦ ነበር እና አሁን በስሆኑ ሁኔታ ሲሆም ነገር ብንመለከት ከዚህ ጋር በቀጥታ የተያያዘ ነው። አቶ ስዩም ጣልቃ ለገባ ነው ይቅርታ። እንዴት ነው የህወሀት እቅድ ትልምና ያደረጋቸው በመጨረሻው በስብሰባው የሚወሰኗቸው ውሳኔዎች ከባለፈው ማክሰኞ ምሽት ከተካሄደ ከተከሰተ ድንገት ጋር የሚያያዘው የፖሊስ ኮሚሽን የሚሰጡትን መግለጫ የሌሎችንም ተመልክተናል። ና እንዴት ነው የሚዛመደው? አሁን ለዚህ ደግሞ በተጨባጭ ማስረጃ የሚሆኑ ከህወሀት ኢህአዴግ ከኤርትራስ ስልጣኛ አባል የሆኑት አቶ ቤታቸው ረዳ ከሳቸው የኢሜል ልውውጡ ሳፈጥርቶ የወጣው መረጃ በግጥ እንደሚያሳየው ነው የጠቅላይ ሚኒስትሩ ከሀገር መውጣቱን ተከትሎ ኦክቶበርቱ የሚጡ ከዚህ ቀደም በማዕከላዊ ኮሚቴው ደረጃ የተረጋገር ሆን ውሳኔ ተግባራዊ ለማድረግ ምቹ ሁኔታ እንደሚፈጠር ይህንንም በዛን ዕለት ደግሞ አቶ ጀዋር መሀመድ በቤታቸው እንደሚገኙ ጭምር በመግለጽ ግልባጭ ያደረጉት የኢሜል መልእክት ያለ ያ የኢሜል መልእክት ደግሞ ግልባጭ የተደረገው ለህወሀት ኃላፊዎች ብቻ ሳይሆን አቶ ጀዋር መሀመድ ጭምር ነው። እና ያ ማለት አቶ ጀዋር መሀመድ ይህ ሁከትና ብጥብጥ እንዲነሳ በማቀድም ተግባራዊ በማድረግም እንደባለፈው እንደተመለከተው ሁከቱ እንዲቀሰቀስ በማድረግም በቀጥታ ተሳታፊ እንደሆነ ነው የሚያሳየው። እና ይሄ ታቅዶበት በጀት ተመድቦበት ተሰልቶና በተቀናጀ መልኩ የተፈጸመው ሁከትና ብጥብጥ ለማስፋፋት ከዛም አልፎ በዚህ ይህን አጋጣሚ ተጠቅሞ በስልጣን ያለውን ቡድን ወይ መንግስት መካከላዊ ግሲ ማስተጋነት ሙከራ ተደርጎ ሊወሰድ ይችላል እና ይህ ደግሞ በዋናነት በሰዎች ሕይወት እና ንብረት ላይ ጉዳት በሚያደርስ መልኩ ሁከትና ብጥብጥ በማስነሳት ያለ የሥርዓት ለውጥ ለማድረግ መሞከር በጣም አሳዛኝና አሁን በሀገሪቱ ደህንነት ለህዝቦች ህይወት ደህንነት በጣም አሳሳኝ የነበሩ ሁኔታ መሰበር ምክንያት ሆኗል ማለት ይቻላል። የግድ ሌላ ጥያቄ እንዳነሳ አድርገውኛል። ወደ አቶ ቤኛ ከመመለሴ በፊት አሳዛኝነቱና አሰቃቂነቱ ላይ የምትስማሙ ይመስለኛል። የበርካቶች ህይወት በቀንቶ አልፏል። ነገር ግን የዚህን ኢሜይል መልእክት በዋናነት በዋቢነት ምንጠ ጠቀም ከሆነ ምንድን ነው ማረጋገጫው? የተሳሳተ ሊሆን ስላለመቻሉ በሌሎች አካባቢዎች እንደሚደረግ ትክክለኛ ምንጩን የማረጋገጥ አቅም ስለመኖሩ እንዴት እርግጠኛ መሆን ይቻላል? ሁሉን ነገርስ በሱ ላይ ማስቀመጥ እንዴት ይቻላል? አቶ ስዩም፣ በመጀመሪያ ደረጃ የአቶ ጌታቸው ረዳን የኢሜል አድራሻ እኔ በራሴ በግል አውቀዋለሁ። ከዚህ በፊትም ይህን ልውውጥ እንደነበረ አውቃለሁ። አፈትልኮ የወጣው ወይም ደግሞ ሃክ የተደረገው ኢሜል የእሳቸው እንደሆነ እርግጠኛ ነኝ። ሁለተኛ ደግሞ እሳቸውም ራሳቸው Ünlüler çok hakkında tekrar edilir. መቼ አሁን ነው መቼ ነው መቼ ነው አቶ ስዩም ይቅርታ ለአድማጭ ግልጽ እንዲሆን ማድረግ ስላለብኝ ነው መቼ ነው እሳቸው ኢሜይላቸው እንደ ተጠለፈ ያመኑት እርሶስ ደግሞ በማን ነው ይሄ ነገር የወጣው ይፋ የተደረገው ይታወቃል ማን እንደ ጠለፈው የሚታወቅ በዚህ ሰዓት የተደረሰበት መረጃ አለ አንደኛ የመረጃውን ምንጭ የመግለጽ ግዴታ የለብኝም ሆኖም ግን ያ የመረጃውን ትክክለኝነት ማጣራት እና ያን ትክክለኝነቱን አንደኛ ኢሜል አድራሻቸውን ስለማከብ ሁለተኛ ደግሞ እሳቸውን በግላቸው ሰዎች ኢሜላቸው ሀቅ በተደረገ መግለጫቸው፣ ሶስተኛ ነገር ደግሞ በዝርዝር የተጠቀሱት እዛ ውስጥ የተቀመጡት መረጃዎች አሁን በተጨባጭ ከምናወራቸው ወይም ከምናነሳቸው ጉዳዮች ጋር በቀጥታ የተያያዙ መሆኑ ሀፍትንጋ ላይ አሁን ቅድም የተጠቀስከው ቀኑን በተመለከተ ኦክቶበር ሚኒስትሪ ነው ይሄ ነገር የሆነው።

ስለዚህ በእለቱ የሆነው ነገር በሙሉ ከዛ ቀደም ብሎ ቅድም በጠቀስኩት መሰረት ውሀት አገሪቱን ለማተራመስ ከአካሪ የኦሮሞ ቤስቶች ጋራ ለመሳጥሮ አገሪቱን ማተራመስ ብቻ ሳይሆን የ ስርዓት ለውጥም አድርጎ ተመልሶ በኢትዮጵያ ሕዝብ ላይ ያንን ጭቆና ቅበር ለመጣል ሙከራ ያደረገበት እንደሆነ ነው የምረዳው። መልካም ከአንድ የህወት ባለስልጣን ለእርሶ ልሰጥ ነው እድሉን። አቶ ቤኛ ከጥያቄ ጋር ላድርግ። በትክክል እርሶ እድል ማግኘት አለቦት። ከአንድ የህወት ባለስልጣን ጋራ የተመሳጠረ ከድርጅታዊ አሰራር ሆን ተብሎ የተቀነባበረ እንጂ ድንገት የተፈጸመ አጋጣሚ አይደለም ነው አቶ ስዩም የሚሉት። በቅድሚያ የእርሶን ምላሽ ልውሰድ። በጣም ማሪፍ ነው። ምን እንደት መሰለሉ፣ አሁን እኛ ጋር ያለው ነገር ብዙ ነገሩ ማለት ነው። ነገሮችን ወደ ኤክስተርናላይዝ በማድረግ እና ከሌላ ነገር ጋር የማይገናኙትን ነገሮች ማገናኘት ነው እኛ ጋር ያለው። ብዙ ጊዜ ታውቃለህ፣ አሁን እኔነን ሁሉ እኔ አንዳንድ ነገሮችን አይቻለሁ፣ ማለት በማህበራዊ ድረገጾች ላይ ሲሄድ ነበር አይቼዋለሁ። ይሄ አይደለም አሳማኙ ነገር። ማመን ያለብን የትኛው ነው? ይሄ እኮ እነጅዋር ያደረጉት ነገር ምን ነበረ? ሰውየው ሴክዩሪቲ እንትኑ አዛዡ ውጣ ብሎት ቀርቶት ነበር፣ እነጅዋር ማለት ነው ይሄ ሁሉ እያለ ከዛ በኋላ ደግሞ የተደረገው የኦሮሚያው ምክትል ፕሬዚዳንቱ ማለት ነው እሳቸው ራሱ የተደረገው ነገር ትክክል አይደለም ብሎ ተናግሮ እያለ ያለው ነገር ወደዛ መያያዙና ይሄ ኢሜሉ ራሱ ኤዲት የተደረገ ነገር ነው። እንትኑ ራሱ ይታወቃል። ሰአቱ ራሱ እያንዳንዱ ነገር ራሱ የተላከው ኢሜል ራሱ ዶክተር አብይ ከሀገር ይወጣል። ዶክተር አብይ ከሀገር ከወጡ በኋላ ነው እንትኑ ራሱ ያለው። እና ምንድን ነው ያለው ነገሮችን ወደ ሌላ መልክ የመቀየርና መልክ የመለወጥ ነገር ነው ያለው። ይሄ አይደለም ነገሩ ነገርዮ ተከስቷል። አሁን ጅዋር ላይ የሆነ ችግር ደርሶበት ቢሆን ኑሮ አማራ ክልል በደረሰው እንደደረሰው አይነት ነገር ጅዋር ላይ ደርሶ ቢሆን ኑሮ ነገርዮ ዛሬ የምናወራው እንደዚህ አልነበረም። ሌላ መልክ ይይዝ ነበረ። ሌላ ነገር ነበረ የምናወራው። አሁን ስላልደረሰ ነው ወደ ሌላ ክስተርና ላይ የምናደረገው አሁን ይሄ ጌታቸው ረዳ ለቀቀው የተባለው ኢሜል ለዚህ ይሄ አይደለም ጉዳዩ፣ ጉዳዩ ከዚህ ጋር አይደለም። እና ብላ ያለው ነገር ወደ ውስጥ ነው መመልከት ያለብን። ለምንድን ነው በዛን ሰዓት የተደረገው ይሄ ሁሉ ነገር ሊደረግ የቻለው ለምንድን ነው የሚለውን ነው መታየት ያለበት። ምን ያደረጉት ጋር የሚለው ነገር ነው መታየት ያለበት እንጂ ከዛ ጋር ያለ የሚያያዝ ነገር በጭራሽ አይደለም ነገር ጉዳዩ። አድማጮች፣ ክርክሩ ጀመረ እንጂ ያላበቃም። ጠበቅ ያለው ክርክር ብዙ መንገድ ይወስደናል። የመፍትሄ አማራጮችን ጨምሮ የመጠየቅ ኃላፊነት የመውሰድና አሁን ያለውን ሁኔታ በቅጡ መረዳት፣ በመነጋገር የሚደረጉ ሁኔታዎችን የሚመለከቱ ሰፋ ያለ ክርክር ነው የሚጠብቀው። በነገው ምሽት እናቀርባለን። አድማጮች፣ አሁን የፕሮግራም ማሳሰቢያ የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ካርዲናል ብርሃነ ኢየሱስ ደምረው ሱራፌል የኢትዮጵያ የእውነትና እርቅ ኮሚሽን ሰብሳቢ ናቸው። ከእርሳቸው ጋር የተደረገ ሰፊ ቃለ ምልልስ በወቅታዊ የኢትዮጵያ ጉዳዮች ላይ ይልቁንም ሰሞኑን በምናያቸው ግጭቶችን የመሰሉ እውነትና እርቅ አፈላላጊ ኮሚሽን የሚሠራቸውን ስራዎች ጨምሮ በነገው ምሽት በሰፊው ይቀርባል። ቀጠሯችሁ ከአሜሪካ ድምፅ ጋር ይሁን። አሁን የማጠቃለያ ዜናውን ካዳነች። ግጭቶች ሲካሄዱባቸው በቆዩት የኦሮሚያ አካባቢዎች ሰላም እየወረደና መንገዶች እየተከፈቱ መሆናቸው ታውቋል። የሀገር መከላከያ ሰራዊት በክልሉ ጥያቄ መሰረት በኦሮሚያ ክልል ሰላምና ጸጥታን ለማስከበር መሰማራቱ የሀገር መከላከያ ሰራዊት እንደገለጸ እንዳስታወቀ ተገልጿል። የትራምፕ አስተዳደር ስለ ኢትዮጵያው ታላቁ የሕዳሴ ግድብ ለመነጋገር የኢትዮጵያን የግብፅንና የሱዳን የውጭ ጉዳይ ሚኒስትሮችን እንደጋበዘ ተዘግቧል። በኢትዮጵያ በካይሮ መካከል በኢትዮጵያና በካይሮ መካከል ያለውን ውጥረት ለማርገብ ነው ተብሏል። በአሜሪካ ድምፅ እጅ የገባውን የጥሪ ደብዳቤ ለሶስቱ ሀገሮችና ለዓለም ባንክ ፕሬዚደንት ዴቪድ ሞስታፕ ባለፈው ሰኞ የላኩት የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቨን ምንችን ናቸው። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በአህዱ ራዲዮ ኤፍኤም 94.3 እና በናይል ሳት በየቀኑ ከምሽት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ስራ ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና አዳነች ብሳ እየነን አቀናባሪያችን ብርሃን ኃይሉ፣ ተተኪው ስርጭት መሐንዲስ ቮይቴክ ዞርኛ፣ ከዋና አዘጋጇ ትዝታ በላቸውና ከተቀሩ ባልደረቦቻችን ጋር ተሰናበትን። ትግርኛ ይቀጥላል። ሰላም፣ ደህና ደሩ جزيرة راديو ديمس أمريكايو. أسران, أسران كل واشنطن دي سي كما يتم زو خبركم سمعتي لما عمتي عربي عصر تربعة تكمتي كل تشهن عصر تخلتن عم تمرت عسران عصران حموشتن تكمتي كل تشهن عصر تشعاتن تانا قدوكم قورة قورة مدنية زينا بمقدام كلتها تسابس عبات هنا ابكل الكومينا اب الأوروميا ناس نايتس اتتاس اقم ناب نبور يملسن كم